ቻዴማ የተባለው የታንዛኒያ ተቃዋሚ ፓርቲ መሪ ቲንዱሊሱ ባለፈው ወር ባደረጉት ንግግር ታንዛኒያውያን እንዲያምፁና የሀገሪቱን ፕሬዚዳንታዊና የፓርላማ ምርጫ እንዲረብሹ አድርገዋል ተብለው በቁጥጥር ስር ውለው በሀገር ክደት ክስ ተመስርቶባቸዋል። ቻዴማ የምርጫውን ስነ ምግባር ደንብ ለመፈረም ፈቃደኛ ባለመሆኑ ከምርጫው የተወገደ ፓርቲ ነው። ሊሱ በሀገር ክህደት ከተከሰሱ የሞት ቅጣት ይጠብቃቸዋል ተብሏል። በምስራቅ አፍሪካ የሀገር ክህደት ወንጀልን ለፖለቲካ አላማ ማስፈጸሚያ ማዋል ከጊዜ ወደ ጊዜ እየጨመረ መጥቷል ይላሉ በሀገሪቱ የንግድ ከተማ በሆነችው ዳሬ ሰላም የህግ ባለሙያ የሆኑት ፋልጀንስ ማላዌ። የአገር ክህደት ወንጀል ቅጣቱ ሞት በሚሆንበት ጊዜ ለታንዛኒያ እንደ ኮመን ዌልዝ አባልነቷ በጣም ከባድ ነው። ከሁኔታው አንጻር ሲታይ በይበልጥ ለፖለቲካዊ ጥቅም የዋለ የወንጀል ክስ ነው። ለዚህም ነው እንደዚህ አይነት ወንጀሎች ብዙውን ጊዜ በፖለቲከኞችና በተቃዋሚዎች በሚሰጡ የፖለቲካ መግለጫዎች ላይ ያነጣጥሩ የሚሆኑት። አባሎ መሳይ እንደሚሉት ክሱ ክብደት ቢኖረውም ሊሱ ፍርድ ቤት በግልጽ ከቀረቡ በእሳቸው ላይ የተከፈተውን ክስ ለመከላከል ዝግጁ መሆናቸውን ገልጸዋል። ያም ሆኖ ባለስልጣናቱ ችሎቱን ከእስር ቤት ሆነው እንዲከታተሉ በማዘዛቸው ሊሱ ችሎቱ ላይ ለመታደም ፈቃደኛ አልሆኑም። ደንበኞቻችን ፍርድ ቤት መቅረብ መብታቸው ነው። በወንጀል ክስ ፍርድ ቤት ከተጠራህ በአካል መቅረብ አለብህ። በወንጀል ጉዳይ ቤትህ ወይም ሌላ ቦታ ሆነ መዳኘት አትችልም። ደንበኛችንም ሕጉን ስለሚያውቅ በበይነ መረብ ለመከታተል ፈቃድ የተቃዋሚ ፓርቲው መሪ በደቡይ ታንዛኒያ በቁጥጥር ስር የዋሉት ለገዢው ፓርቲ ያደላል ባሉት የሀገሪቱ የምርጫ ስርዓት ላይ ከፍተኛ ማሻሻያ እንዲደረግ የሚጠይቅ የፓርቲያቸውን ማሻሻያ ከሌለ ምርጫ የለም ዘመቻ ለማስተዋወቅ ህዝባዊ ስብሰባዎችን ሲያካሂዱ ነበር። መንግስት በምርጫ እንዳይሳተፉ ዜጎችን ማበረታታት ከአመፅ ድርጊት ጋር እኩል ነው ብሏል። የቻዴማ ምክትል ሊቀመንበር የሆኑት ጆን ሃቼም በተደጋጋሚ ለእስር ተዳርገዋል። ነገር ግን ምንም አይነት ክስ ሳይመሰረትባቸው ተለቀዋል። ሀቼ የሀገሪቱ መስራች ወጣቶችን ያበረታቱት ለፍትሃዊ አላማ መቆምን ነው ይላሉ። ዋሊሙ ኔሬሪ የመጀመሪያው የታንዛኒያ ፕሬዝደንት እንዳለው የታንዛኒያ ወጣቶች በጨቋኝ ስርዓት ላይ ማመፅ አለባቸው፣ ምርጫን በሚሰርቁ ሰዎች ላይ ማመፅና ምርጫ መሰረቁን መቃወም። ችግሩ ምንድን ነው? ማሳዊ በበኩላቸው የሊሱ ክስም ይቋረጣል ባይ ናቸው። ይህ ጉዳይ በፖለቲካዊ መልኩ እንደሚቋረጥ እርግጠኛ ነኝ። ልክ ለአንድ ዓመት ያህል ታስሮ እንደተለቀቀው ምቦዌ። ከሁሉም በላይ እሱን የሚጎዳው ክሱ ውድቅ እስከሚደረግ ወይም ፍርድ ቤቱ ውሳኔ እስኪሰጥ ድረስ የሚታሰርበት ጊዜ ነው። አንጋፋው ጠበቃና ጋዜጠኛ ጀነራሊ ኦሊ ሞንጎ ለዶቸ በለ እንደተናገሩት ከረዥም ጊዜ ጥረት በኋላ ዲሞክራሲን ለመገንባት የሞከረችው ታንዛኒያ በአንድ ወቅት ጎረቤቶቿን ሰላም ለማስጠበቅ የምትታወቅ ሀገር ነበረች። አሁን ግን የተገኘውን ትንሽ እድገት ለመቀልበስ እርምጃዎችን እየወሰደች ነው ሲሉ ገልጸዋል። እሳቸው እንዳሉት መንግስት እውነተኛ ምርጫ ከማካሄድና አፈጻጸሙን ከማሳየት ይልቅ የተጋነነ አሸናፊነትን በመቶኛ ለማወጅ ወስኗል። የመብት ተሟጋቾች በበኩላቸው የሊሱን እክስራት እያወገዙ ነው ለፖለቲካና ለግል ነጻነት እንዲሁም ለእኩል እድልና ለኢኮኖሚ ልማት የሚሟገተው ዓለም አቀፋዊ ዲሞክራሲያዊ ህብረት በሚያዝያ ወር መጨረሻ ባወጣው መግለጫም የቀጠለው ስርዓትና የፖለቲካ ስደት በእጅጉ አሳስቦኛል ብሏል። ህብረቱ የምርጫ ማሻሻያና ነጻ ምርጫን መጠየቅ የአገር ክደት ሳይሆን የዲሞክራሲ መገለጫ ነው ብሏል። በመሆኑም በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱና የቻዴማ ሙሉ የፖለቲካ ተሳትፎ መብቶች እንዲመለሱ ጠይቋል። የዓለም አቀፉ የህግ ባለሙያዎች ኮሚሽን በተመሳሳይ መግለጫ የታንዛኒያ መንግስት የህግ የበላይነት መጣስን እንዲያቆም ጠይቋል። ኮሚሽኑ የታንዛኒያ የመጀመሪያው ሴት ፕሬዚዳንት ሳሚያ ሱልሆ ሐሰን ጥሩ የአመራር ስልት እንዲከተሉና ወደ ስልጣን ሲመጡ ሀገሪቱን ወደ ዲሞክራሲያዊ እድገት ለመምራት የገቡትን ቃል እንዲያድሱ ጠይቋል። አምነስቲ ኢንተርናሽናል በበኩሉ የሊሱን እስራት በማውገዝ በመንግስት የተካሄደው እርምጃ የጭቆና ዘመቻ ነው ሲል አውግዟል። ያም ሆኖ መንግስት ትችቱን ውድቅ አድርጓል።